ኦሪት ዘፀአት ምዕራፍ አስራ ስድስት ከኤሊምም ተጓዙ። የእስራኤልም ልጆች ማኅበር ሁሉ ከግብፅ አገር ከወጡ በኋላ በሁለተኛው ወር ከወሩም በአሥራ አምስተኛው ቀን በኤሊምና በሲና መካከል ወዳለችው ወደ ሲን ምድረ በዳ መጡ። የእስራኤልም ልጆች ማኅበር ሁሉ በምድረ በዳ በሙሴና በአሮን ላይ አንጐራጐሩ። የእስራኤልም ልጆች ይህን ጉባኤ ሁሉ በራብ ልትገድሉ እኛን ወደዚች ምድረ በዳ አውጥታችኋል። በሥጋው ምንቸት አጠገብ ተቀምጠን እንጀራ ስንበላ ስንጠግብ ሳለን በግብፅ ምድር በእግዚአብሔር እጅ ምነው በሞትን አሏቸው። እግዚአብሔርም ሙሴን በሕጌ ይሄዱ ወይም አይሄዱ እንደሆነ? እኔ እንድፈትናቸው እነሆ ከሰማይ እንጀራን አዘንብላችኋለሁ። ሕዝቡም ወጥተው ለዕለት ለዕለት የሚበቃቸውን ይልቀሙ። እንዲህም ይሆናል፣ በስድስተኛው ቀን ያመጡትን ያዘጋጁ፣ ዕለት ዕለትም ከሚለቅሙት ይልቅ ሁለት እጥፍ ይሁን አለው። ሙሴና አሮንም ለእስራኤል ልጆች ሁሉ እግዚአብሔር ከግብፅ ምድር እንዳወጣችሁ ማታ ታውቃላችሁ፣ የእግዚአብሔርንም ክብር ጥዋት ታያላችሁ። በእግዚአብሔር ላይ ያንጐራጐራችሁትንም ሰምቶአልና በእኛም ላይ የምታንጎራጉሩ እኛ ምንድር ነን አሉ። ሙሴም እግዚአብሔር ያንጐራጐራችሁበትን ማንጐራጐራችሁ ሰምቶአልና በመሸ ጊዜ ትበሉ ዘንድ ሥጋን ማልዶም ትጠግቡ ዘንድ እንጀራን እግዚአብሔር ይሰጣችኋል። እኛም ምንድር ነን ማንጎራጎራችሁ በእግዚአብሔር ላይ ነው እንጂ በእኛ አይደለም አለ። ሙሴም አሮንን ለእስራኤል ልጆች ማኅበር ሁሉ ማንጎራጎራችሁን ሰምቶአልና ወደ እግዚአብሔር ፊት ቅረቡ በል አለው። እንዲህም ሆነ አሮን ለእስራኤል ልጆች ማኅበር ሁሉ በተናገረ ጊዜ ወደ ምድረ በዳ ፊታቸውን አቀኑ። እነሆም የእግዚአብሔር ክብር በደመናው ታየ። እግዚአብሔርም ሙሴን አለው የእስራኤልን ልጆች ማንጎራጎር ሰማሁ። ወደ ማታ ሥጋን ትበላላችሁ፣ ማለዳም እንጀራን ትጠግባላችሁ፣ እኔም እግዚአብሔር አምላካችሁ እንደ ሆንሁ ታውቃላችሁ በላቸው። እንዲህም ሆነ በመሸ ጊዜ ድርጭቶች መጡ፣ ሰፈሩንም ከደኑት። ማለዳም በሰፈሩ ዙሪያ ጠል ወድቆ ነበር። የወደቀውም ጠል ባለፈ ጊዜ፣ እነሆ ከመሬት ላይ እንደ ደቃቅ ውርጭ ሆኖ ቅርፊት የሚመስል ደቃቅ ነገር በምድረ በዳ ታየ። የእስራኤልም ልጆች ባዩት ጊዜ ያ ምን እንደሆነ አላወቁምና፣ እርስ በርሳቸው ይህ ምንድን ነው ተባባሉ። ሙሴም ትበሉት ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው። እግዚአብሔር ያዘዘው ነገር ይህ ነው። እያንዳንዱ የሚበላውን ያህል ይልቀም፣ በድንኳኑም ባሉት ነፍሶች ቁጥር ለአንድ ሰው አንድ ጎሞር ውሰዱ አላቸው። የእስራኤልም ልጆች እንዲሁ አደረጉ። አንዱ አብዝቶ አንዱም አሳንሶ ለቀመ። በጎሞርም በሰፈሩት ጊዜ እጅግ ለለቀመ አልተረፈውም፣ ጥቂትም ለለቀመ አልጐደለበትም፤ ሁሉ እያንዳንዱ የሚበላውን ያህል ለቀመ። ሙሴም ማንም ከእርሱ አንዳች ለነገ አያስቀር አላቸው። ነገር ግን ሙሴን አልሰሙትም፤ አንዳንድ ሰዎችም ከእርሱ ለነገ አስቀሩ፣ እርሱም ተላ ሸተተም፤ ሙሴም ተቈጣቸው። ሰውም ሁሉ ዕለት ዕለት የሚበላውን ያህል በጠዋት ለቀመ፣ ፀሐይም በተኰሰ ጊዜ ቀለጠ። እንዲሁም ሆነ በስድስተኛው ቀን ሁለት እጥፍ አድርገው እያንዳንዳቸው ሁለት ጎሞር እንጀራ ለቀሙ። የማኅበሩም አለቆች ሁሉ መጥተው ለሙሴ ነገሩት። እርሱም እግዚአብሔር የተናገረው ይህ ነው፣ ነገ ዕረፍት ለእግዚአብሔርም የተቀደሰ ሰንበት ነው። የምትጋግሩትን ጋግሩ የምትቀቅሉትንም ቀቅሉ። የተረፈውን ሁሉ ለነገ እንዲጠበቅ አኑሩት አላቸው። ሙሴም እንዳዘዘ ለነገ አኖሩት፣ አልሸተተምም፣ ትልም አልሆነበትም። ሙሴም የእግዚአብሔር ሰንበት ዛሬ ነውና ብሉት። ዛሬ በሜዳ አታገኙትም። ስድስት ቀን ልቀሙት። ሰባተኛው ቀን ግን ሰንበት ነው፣ በእርሱ አይገኝም አለ። በሰባተኛውም ቀን እንዲህ ሆነ። ከሕዝቡ አንዳንድ ሰዎች ሊለቅሙ ወጡ፣ ምንም ምን አላገኙም። እግዚአብሔርም ሙሴን ትእዛዞቼንና ሕጎቼን ለመጠበቅ እስከ መቼን ቢትላላችሁ። እግዚአብሔር ሰንበትን እንደ ሰጣችሁ እዩ፣ ስለዚህ በስድስተኛው ቀን የሁለት ቀን እንጀራ ሰጣችሁ። ሰው ሁሉ በስፍራው ይቀመጥ፣ በሰባተኛውም ቀን ማንም ከስፍራው አይሄድ አለው። ሕዝቡም በሰባተኛው ቀን አረፈ። የእስራኤልም ወገን ስሙን መና ብሎ ጠሩት። እርሱም እንደ ድንብላል ዘር ነጭ ነው፣ ጣዕሙም እንደ ማር ቂጣ ነው። ሙሴም እግዚአብሔር ያዘዘው ነገር ይህ ነው ከግብፅ ምድር ባወጣኋችሁ ጊዜ በምድረ በዳ ያበላኋችሁን እንጀራ ያዩ ዘንድ ከእርሱ አንድ ጎመር ሙሉ ለልጅ ልጆቻችሁ ይጠበቅ አለ ሙሴም አሮንን አንድ ማድጋ ወስደ ጎሞር ሙሉ መና አግባበት ለልጅ ልጃችሁም ይጠበቅ ዘንድ በእግዚአብሔር ፊት አኑረው አለው። እግዚአብሔርም ሙሴን እንዳዘዘው እንዲሁ ይጠበቅ ዘንድ አሮን በምስክሩ ፊት አኖረው። የእስራኤልም ልጆች ወደሚኖሩበት ምድር እስኪመጡ ድረስ አርባ ዓመት መና በሉ ወደ ከነዓን ምድር ድንበር እስኪመጡ ድረስ መና በሉ። ጎሞርም የኢፍ መስፈሪያ አስረኛ ክፍል ነው።